በምስራቅና በደቡባዊ አፍሪቃ የሚገኙ በርካታ የመብት ተሟጋች ቡድኖች የህጻናትን መብት ለማስከበር በዚህ ሳምንት አንድ አዲስ ዘመቻ አነቃቁ። በደቡብ አፍሪቃ የጆሐንስበርግ ከተማ በህፃናት ላይ የሚፈጸመውን በደልና ብዝበዛ ማስቆም የተሰኘውን ዘመቻ እያስተዋወቁት የመብት ተሟጋች ቡድኖቹ ጉዳዩ የሚመለከታቸውን የአካባቢው መንግስታትን ጭምር የህጻናትን ደህንነት እንዲከላከሉና መብታቸውን በሚረግጡትም አንጻር ጠንካራ እርምጃ ለመውሰድ የሚያደርጉትን ጥረታቸውን እንዲያጠናክሩ ግፊት ለማሳረፍ ወስነዋል። ህጻናት ላይ የሚደርሰው ስቃይ በብዙ ሀገራት እየከፋ የሄደበት ድርጊት ለዘመቻው መጀመር ዋነኛ ምክንያት መሆኑን የመብት ተሟጋቾቹ ቡድኖች አስታውቀዋል። ግርፊያ፣ የልጅነት ትዳር፣ ወሲባዊ ጥቃት፣ ሕፃናትን በስራ ማሰማራት ወዘተ የመሳሰሉት የኃይል ተግባር በሕፃናቱ ላይ ከሚደርሱት በደሎች መካከል ጥቂቶቹ ናቸው። የመብት ተሟጋቾቹ ቡድኖች በአንዳንድ አፍሪቃውያት ሀገራት የሚወጡ አስደንጋጭ መዘርዝሮችን በመጥቀስ እንዳመለከቱት አካላዊ፣ ወሲባዊና ሥነ አእምሮዊ በደል የሚደርስባቸው ሕፃናት ቁጥር እጅግ ከፍተኛ ነው። በእነዚህ መዘርዝሮች መሰረት በዛምቢያ ከየአምስቱ ልጃገረዶች አንዷ ከያስሩ ወንዶች አንዱ በማላዊ ከያአምስቱ ልጃገረዶች ሁለቱ የወሲባዊ ጥቃት ሰለባዎች እንደሚሆኑ በታንዛኒያ ደግሞ ከያስሩ ሕፃናት ሰባቱ የኃይል ተግባር ሰለባ እንደሚሆኑ በደቡብ አፍሪቃ ደግሞ የክብረ ንጽህና ድፍረት ሰለባ ከሆኑት ሕፃናት መካከል 84 ከመቶው በዘመዶቻቸውና በቤተሰቦቻቸው ወዳጆች እንደሚደፈሩ ነው የተመለከተው። በህጻናት ላይ የሚፈጸመውን የኃይል ተግባር ለማብቃት የሚታገሉት የመብት ተሟጋቾቹ ቡድኖች ይህን አይነቱን በደል አሁኑኑ ለማስቆም እንደሚፈልጉ በደቡብ አፍሪካ የሶንኬ ጾታዊ ፍትህ አፈላላጊ ድርጅት የህጻናት መብት ተመልካች ክፍል ኃላፊ ዌስል ፋንደንበርግ አስታውቀዋል። የአካባቢ መንግስታት በህጻናት ላይ የሚፈጸመውን የኃይል ተግባር የማብቃት ኃላፊነት መውሰድ አለባቸው ብለን እናምናለን። አንድ በተጨባጭ ሊያስቀምጠው የሚገባው እርምጃ ህጻናትን መምታት ወይም መግረፍ በህግ የሚከለክል ፖሊሲ ማውጣት workplaces become outlawed. በስዋዚላንድ የተባበሩት መንግስታት የህፃናት መርጃ ድርጅት በምህፃሩ የዩኒሴፍ ተጠሪ ራሸል ኦዴዴ፣ የሀገራት መሪዎች በተለያዩ ጊዜዎች በሚያካሂዷቸው ጉባኤዎች ላይ ከፖለቲካውና ከኢኮኖሚያዊ ጉዳዮች ጎን ለጎን ለህፃናትም ጉዳይ ትኩረት ሊሰጡ እንደሚገባቸው አሳስበዋል። የዓለም መሪዎች ስለ ንግድ ወይም ስለ ልማት በሚነጋገሩበት ጊዜ ስለ ህጻናትን ጉዳይ መዘንጋት አይችሉም። ህጻናትን ከኃይል ተግባር፣ ከበሽታ፣ ከበደል ማን ነው የሚከላከላቸው? ስለዚህ መሪዎች ለህጻናቱ ጉዳይ ትኩረት ሰጥተው ሊወያዩበት ይገባል። ቻይልድ ፓይፕላይን ኢንተርናሽናል አፍሪካ በተባለው የመብት ተሟጋጅ ድርጅት ዘገባ መሰረት ድርጅቱ ከሚደርሱት የእርዳታ ጥሪዎች መካከል ብዙ የኃይል ተግባር ሰለባ ከሆኑ ህጻናት መሆኑ ተገልጿል። የደቡብ አፍሪቃ ብሔራዊ የሕፃናት ጉዳይ ተመልካች ጽህፈት ቤት ባልደረባ ዶሚሲል እናላም የህጻናትን ደህንነት ለመከላከል አሁኑኑ አስፈላጊው እርምጃ ሁሉ ሊደረግ እንደሚገባ ከማሳሰብ ወደ ኋላ ላሉም። ህጻናት የወደፊት ተስፋችን መሆናቸውን ተገንዝበ ነዋል ስለዚህ ለእነሱ ደህንነት ገንዘብ ማውጣት አለብን። መንግስታት፣ የንግድ ተቋማት፣ ሲቪል ማህበረሰቡም በህጻናት ላይ የሚፈጸመውን የሀይል ተግባር ማስቆም የሚቻልበትን መፍትሄ ለማፈላለግ ተባብረው ሊሰሩ ይገባል። በዚህ ሳምንት አጋማሽ በደቡብ አፍሪቃ የጆሃንስበርግ ከተማ በተነቃቃው በህጻናት ላይ የሚፈጸመውን በደልና ብዝበዛ ማስቆም በተሰኘው ዘመቻ ላይ ከሚሳተፉት ዓለም አቀፍ ድርጅቶች መካከል የአፍሪቃ ህብረት ኮሚሽን የማህበራዊ ጉዳይ ተመልካች ክፍል ፕላን ኢንተርናሽናልና ሴቭ ዘ ችልድረን እየተባሉት ይጠቀሳሉ።